ላይፕሲክ ከተማ እስር ቤት ውስጥ የነበረው የ22 ዓመቱ ሶሪያዊ ተጠርጣሪ ጃባር አልባክር በፖሊስ እጅ ውስጥ ሳለ ራሱን የማጥፋቱ ዜና የጀርመንን ነዋሪ በጠዋት የቀሰቀሰ ያስደነገጠም ነበር። በምርመራ እስር ላይ የነበረው ተጠርጣሪ ሶሪያዊ ስደተኛ በርሊን አውሮፕላን ማረፊያ ላይ ከባድ ጥቃት ለማድረስ አሲሯል ተብሎ ከተያዘ ጀምሮ በአስተርጓሚ ምርመራ ይካሄድበት እንደነበር፣ የአእምሮ ድጋፍ የሚያደርግለት ባለሙያም በየጊዜው ይከታተለው እንደነበር በየ30 ደቂቃው ስለ ደህንነቱ የነበረበት ክፍል ውስጥ ቁጥጥር ይደረግ እንደነበርና ግለሰቡ በጣም ጸጥተኛ ይመስል እንደነበር ግን ምግብም ሆነ የሚጠጣ ፈሳሽ አልወስድም ብሎ ረሃብ አድማ ላይ እንደነበር የእስር ቤቱ ባለስልጣናትና የላይፕሲክ ከተማ አቃቤ ሕግ ዛሬ በሰጡት መግለጫ ገልጸዋል። ራሱን ይገላል የሚል ጥርጣሬም ፍጹም እንዳልነበረ ነው የተነገረው። የላይፕሲክ ከተማ እስር ቤት ባለስልጣናትና የከተማዋ አቃቤ ሕግ በሰጡት ጋዜጣዊ መግለጫ ትናንት ምሽት አንድ ሰዓት ተኩል አካባቢ ተጠርጣሪው የለበሰውን ቲሸርት ተልትሎ ራሱን መስቀሉና ፖሊስ ነፍሱ ሳትወጣ ደርሶበት ህይወቱን ለማትረፍ ለሰላሳ ደቂቃ ሞከራ መደረጉን ቢሆንም ውጤት አለመገኘቱን ተናግረዋል። በሽብር ተግባር የተጠረጠረው ጃባር አልባክር ላይፕዚግ የክትትል በሚደረግበት እስር ቤት ራሱን አጥፍቷል። ይህ ሊከሰት የማይገባ ጉዳይ ነበር። እንዳለመታደል ሆኖ ግን ይህ ሁኔታ ተከሰተ። ምንም እንኳን ተጠርጣሪው ራሱን እንዳያጠፋ ብሎም ህይወቱን ለማትረፍ የቻልነውን ሁሉ ብናደርግም ጥረታቸውን ግን አልተሳካም። ለ22 ዓመቱ ሶሪያዊ ተጠርጣሪ ጃባር አልባከር ተመድቦ የነበሩት ጠበቃ አሌክሳንደር ሁበር በበኩላቸው ጉዳዩ እጅግ እንዳስዘነገጣቸው እና ተጠርጣሪው ታሳሪ ጃባር አልባከር ራሱን ይገላል የሚል ጥርጣሬ እንደነበራቸው ነው የገለጹት። በእርግጥ ብዙ ጊዜ እንደሚታየው እስረኞች ራሳቸውን ለማጥፋት ሙከራ እንደሚያደርጉ ይታወቃል። ነገር ግን ይህ የተከሰተው ጉዳይ እጅግ አስደንጋጭ ነው። ተጠርጣሪው ሊሰራ ባቀደው ተግባርና በቀረበበት ክስ መሰረት ራሱን ይገላል የሚል ጥርጣሬ አለኝ። ለምሳሌ በስር ላይ ሳለ የምግብ ያለመብላት አድማን ማድርጎ ነበር። የጀርመን ሀገር አስተዳደር ሚኒስትር ቶማስ ደሚዜር ከጋዜጣዊ መግለጫው በፊት ዜድኤፍ ለተባለው የሀገሪቱ ቴሌቪዥን በሰጡት ቃለ ምልልስ ነገሩ በአስቸኳይና ና በግልጽ ተጣርቶ ይቅረብ ሲሉ ትዕዛዝ አስተላልፈዋል። ትናንት ስለደረሰው ነገር የፍርድ ቤት ባለስልጣን ግልጽና ፈጣን የሆነ መልስ እንዲሰጥ እንጠይቃለን። እርግጠኛ ሆኜ መናገር ምችለው አስገራሚና አሳሳቢ የነበረውን ጉዳይ አሁን የምናየው ሁኔታ እጅግ ከባድ ያደርገዋል። ከዚያም በመለጠቅ በታቀደው ጥቃት ላይ የነበረውን ምርመራና ከታቀደው ጥቃት በስተጀርባ እነማን እንደነበሩ ለማወቅ ነገሩን ከባድ ያደርገዋል። ያም ሆነ ይህ አሁን ለተከሰተው ጉዳይ እንዴትነት ፈጣን መልስ እንጠብቃለን። በአስቸኳይ ነገሩ እንዲጣራ የጠየቁት የሀገር አስተዳደር ሚኒስትሩ ብቻ ሳይሆኑ የሀገሪቱ የፖሊስ መምሪያ ባለስልጣን እንዲሁም ታዋቂ ፖለቲከኞች በተለያዩ የማህበራዊ መገናኛ ዘዴዎች ቁጣቸውን በመግለጽ እስር ቤቱ ላሳየው ጥንቃቄ ጉድለት ማስረጃውን በአፋጣኝ ይዞ እንዲቀርብ መረጃን በመጠየቅ ላይ ናቸው።